የዲ ደብልዩ ዜና። በመጀመሪያም ዋና ዋና ዜና፣ የሱዳን ጠቅላይ ሚኒስትር ካሚል ኢድሪስ ጦርነት በሚካሄድባቸው አካባቢዎች ሰብአዊ እርዳታ በሚቀርብበት ሁኔታ ላይ ከተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ እና ሌሎች ባለሥልጣናት ጋር ለመነጋገር ወደ ኒውዮርክ አቀኑ። የናይጄሪያ ፕሬዝደንት ቦላቲኑቡ የሀገራቸውን የጸጥታ ተቋማት በከፍተኛ ሁኔታ ለማጠናከር ቃል ገቡ። አንድ ኤርትራዊን ጨምሮ አራት ሰዎች ባለፈው አንድ ሳምንት በዩናይትድ ስቴትስ የፍልሰትና የጉሙሩክ መስሪያ ቤት በእስር ላይ ሳሉ መሞታቸውን የሀገሪቱ መንግስት መረጃ ይፋ አደረገ። በየሁለት ዓመቱ ሲካሄድ የቆየው የአፍሪካ ዋንጫ የእግር ኳስ ጨዋታ ከጎርጎሮሳዊ 2028 በኋላ በየአራት ዓመቱ እንደሚሆን የአፍሪካ እግር ኳስ ኮንፌዴሬሽን ፕሬዚደንት ፓትሪስ ሞትሴፔ አስታወቁ። ዜናው በዝርዝር የሱዳን ጠቅላይ ሚኒስትር ካሚል ኢድሪስ ጦርነት በሚካሄድባቸው አካባቢዎች ሰብአዊ እርዳታ በሚቀርብበት ሁኔታ ላይ ከተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተረዝ እና ሌሎች ባለስልጣናት ጋር ለመነጋገር ወደ ኒውዮርክ አቀኑ። በሱዳን ብሔራዊ ጦርና በመሐመድ ሀምዳን ደጋሎ በሚታዘዘው የሱዳን ፈጥኖ ድራሽ ኃይል መካከል ሊደረስ የሚችል የተኩስ አቁም ውይይት ከሚደረግባቸው ጉዳዮች መካከል አንዱ እንደሚሆን የመንግስት የመረጃ ምንጮች ለፈረንሳይ ዜና አገልግሎት ተናግረዋል። ጠቅላይ ሚኒስትሩ ከተባበሩት መንግስታት ዋና ጸሐፊ ሲገናኙ ዓላማቸው በሱዳን እየተባባሰ መጣውን ሰብአዊ ቀውስ ማስቆም እንደሚሆን የሱዳን መንግስት የመረጃ ምንጭ ገልጸዋል። አማካሪያቸው መሐመድ አብደልቃድር ሰብአዊ እርዳታ የሚቀርብበትን ስልት ማመቻቸት ውይይት እንደሚደረግበት አረጋግጠዋል። ሌላው ጉዳይ ለተባበሩት መንግስታት ለቀረበ የተኩስ አቁም ፍኖተ ካርታ የሱዳን መንግስት ቁርጠኛ እንደሆነ ማረጋገጥ ይሆናል። ይሁንና ካሚል ኢድሪስ የሚመሩት መንግስት ተኩስ ለማቆም የሱዳን ፈጥኖ ደራሽ ኃይል ከሚቆጣጠራቸው አካባቢዎች እንደዚሁም ከተሞች ለቆ መውጣት አለበት የሚል ቅድመ ሁኔታ ያስቀምጣል። ጉቴሬዝ በዚህ ወር መጀመሪያ የተባበሩት መንግስታት ሁለቱን ወገኖች በጄኔቫ ለማደራደር እየተዘጋጀ እንደሆነ ተናግረው ነበር። ይሁንና ከሶስት ዓመታት በላይ የተዋጉት ወገኖች የሚገናኙበት ጊዜ አልተገለጸም። ካሚል ኢድሪስ ወደ ኒውዮርክ ያቀኑት ሁለቱ ተፈላሚ ኃይሎች የሚያደርጉት ውጊያ በደቡብ ኮርዶፋን በተጠናከረበት ወቅት ነው። በውጊያው ባለፈው ጥቅምት በኤልፋሽር ተፈጽመዋል የሚባሉ አሰቃቂ ድርጊቶች ይደገማሉ የሚል ስጋ ታይሏል። የሄሜቲ ታጣቂ ቡድን የጦሩ ጠንካራ ይዞታ የነበረውን ምዕራባዊ ዳርፉር በእጁ ሲያስገባ የጅምላ ግድያ፣ አስገድዶ መድፈርና እገታዎች መፈጸማቸው ሲዘገብ ቆይቷል። የናይጄሪያ ፕሬዝደንት ቦላ ቲኑቡ የሀገራቸውን የጸጥታ ተቋማት በከፍተኛ ሁኔታ ለማጠናከር ቃል ገቡ። ናይጄሪያ ለሚፈታተኗት ግጭቶች ሁነኛ መፍትሄ ማበጀት ተስኗቸዋል እየተባሉ የሚተቹት ፕሬዝደንት የመንግስታቸውን የሚቀጥለው ዓመት በጀት ለሀገራቸው ምክር ቤት ሲያቀርቡ ለጸጥታ ተቋማት ከፍተኛ ገንዘብ መድበዋል። ናይጄሪያ በሰሜን ምስራቅ የአክራሪዎች የደፈጣ ውጊያ፣ በሰሜን ምዕራብ የሽፍቶች የጅምላ እገታና ና ዘረፋ ይፈታተናታል። በማዕከላዊ የሀገሪቱ ክፍል አርሶ አደሮችና አርብቶ አደሮች ይጋጫሉ። ወር በመላ ሀገሪቱ የጸጥታ የአስቸኳይ ጊዜ ያወጁት ፕሬዚደንት ቦላ ቲኒቡ የጅምላ እገታን ለመግታት ለናይጄሪያ ፖሊስና ብሔራዊ ጦር ሰፊ ቅጥር እንዲከናወን አዘው ነበር። ለጸጥታ አስከባሪዎች አዳዲስ አባላት በመመልመልና የጦር መሳሪያ በመሸመት የመዋጋት አቅማቸውን ለማሳደግ መንግስታቸው ማቀዱን ፕሬዚደንቱ ትላንት አርብ ተናግረዋል። መንግስታቸው በማንኛውም ታጣቂ ቡድን የሚፈጸሙ ጥቃቶችን እንደ ሽብር ድርጊት በመበየን አዲስ የወንጀል ፍትህ ዘመን ለማስፈን ቃል ገብተዋል። አዲስ የሚያደረገው አሰራር ከመንግስት አደረጃጀት ውጭ ማንኛውም የታጠቀ ቡድን ሽብርተኛ ተብሎ ይፈረጃል። ይህ ሽፍቶች፣ የታጠቁ ወሮበሎች፣ የታጠቁ ዘራፊዎችና ከውጭ ኃይሎች ግንኙነት ያላቸው ቅጥረኞችን የሚመለከት ነው። ለሚቀጥለው ዓመት ከተዘጋጀው የናይጄሪያ በጀት ውስጥ 5.1 ትሪሊዮን ኒያራ ወይም 3.7 ቢሊዮን ዶላር ለመከላከያና ለጸጥታ አስከባሪዎች ተመድቧል። አንድ ኤርትራዊን ጨምሮ አራት ሰዎች ባለፈው አንድ ሳምንት በዩናይትድ ስቴትስ የፍልሰትና የጉሙሩክ መስሪያ ቤት በእስር ላይ ሳሉ መሞታቸውን የሀገሪቱ መንግስት መረጃ ይፋ አደረገ። አራቱ ሰዎች የሞቱበት ምክንያት ባይታወቅም በዩናይትድ ስቴትስ የፍልሰትና የጉሙሩክ መስሪያ ቤት ሁለቱ በድንገተኛ ህመም፣ ሁለቱ ደግሞ በተፈጥሯዊ ምክንያት ሕይወታቸውን እንዳጡ አስታውቋል። በመስሪያ ቤቱ መረጃ መሰረት የሄይቲ ኒኳራጓ፣ የኤርትራና የቡልጋሪያ ዜጎች የሆኑት አራቱ ሰዎች ሕይወታቸውን ያጡት ከታህሳስ 3 እስከ ስድስት ባሉት ቀናት ውስጥ ውስጥ ነው። ሊገባደድ ጥቂት ቀናት በቀሩት የጎርጎሮሳዊ 2025 ቢያንስ ሰላሳ ሰዎች በአሜሪካ የፍልሰትና የጉምሩክ መስሪያ ቤት እስር ላይ ሳሉ ህይወታቸውን አጥተዋል። የፕሬዝደንት ዶናልድ ትራምፕ አስተዳደር በህገወጥ መንገድ በአሜሪካ ይገኛሉ የሚላቸውን የሌሎች አገሮች ዜጎች በገፍ ለማባረር ግፊት እያደረገ ይገኛል። ሂደቱን ለማፋጠን አስተዳደራቸው በዩናይትድ ስቴትስ የፍልሰትና የጉምሩክ መስሪያ ቤት እየታደኑ የሚታሰሩ ሰዎች ቁጥር በከፍተኛ ሁኔታ እንዲጨምር አድርጓል። እስከ ባለፈው 660 ገደማ ሰዎች በመስሪያ ቤቱ በቁጥጥር ስር ውለዋል። የትራምፕ መንግስት በስደተኞች ላይ በሚከተለው አቋም ምክንያት ከሳምንት በፊት ግጭት ሸሽተው በአሜሪካ ለተጠለሉ ኢትዮጵያውያን የተሰጠውን ጊዜያዊ ከለላ ከአንድ ሳምንት በፊት ማንሳቱ አይዘነጋም። የተሰጣቸው ከለላ ያበቃ ኢትዮጵያውያን ከየካቲስ ስድስት ቀን በኋላ እያሰረ ወደ ሀገራቸው እንደሚልክ የአሜሪካ መንግስት አስጠንቅቋል። ይህ ነው። አሜሪካ በሶሪያ በፈጸመችው ጥቃት እስላማዊ መንግስት ተብሎ የሚጠራው ቡድን አምስት አባላት መገደላቸውን የሶሪያ የሰብአዊ መብቶች ታዛቢ ቡድን አስታወቀ። የዛሬ ሳምንት ቅዳሜ ታጣቂ ቡድኑ በአሜሪካ ወታደሮች ላይ ለፈጸመው ጥቃት አሜሪካ ሌሊቱን በወሰደችው የአጸፋ እርምጃ ከሰባ በላይ ኢላማዎች መደብደቧን ፕሬዚደንት ዶናልድ ትራምፕ ገልጸዋል። በተለያዩ የሶሪያ ክፍሎች በሚገኙ ኢላማዎች ላይ ለተፈጸመው ጥቃት የአሜሪካ ጦር ማዕከላዊ እዝ ተዋጊ የጦር ጀቶች፣ ሄሊኮፕተሮችና ከባድ መሳሪያዎች ጥቅም ላይ መዋላቸውን አስታውቋል። ሌሊቱን በተፈጸመው ድብደባ ዮርዳኖስ መሳተፏን አረጋግጣለች። በሶሪያ ዩናይትድ ስቴትስ መሰል ጥቃት ስትፈጽም የቀድሞ ፕሬዚደንት በሽር አልአሳድ ከስልጣን ከተባረሩ ወዲህ ለመጀመሪያ ጊዜ ነው። የሶሪያ ባለሥልጣናት ሁለት የአሜሪካ ወታደሮች የተገደሉበትን ጥቃት የፈጸሙት በሚያራምዱት አክራሪ አቋም የተባረሩ የጸጥታ ኃይል አባላት እንደሆኑ ገልጸው ነበር። እስላማዊ መንግስት ተብሎ የሚጠራው ቡድን ለጥቃቱ ኃላፊነት አልወሰደም። የሶሪያ የሰብአዊ መብቶች ታዛቢ ቡድን ኃላፊ ራሚ አ አምስት የቡድኑ አባላት መገደላቸውን ለፈረንሳይ ዜና አገልግሎት ተናግረዋል። ሩሲያ በደቡባዊ ዩክሬን በምትገኘው ኦዴሳ በሚሳይል በፈጸመችው ጥቃት ስምንት ሰዎች ሲገደሉ 27 መቁሰላቸውን የሀገሪቱ የአስቸኳይ ጊዜ አገልግሎት አስታወቀ። ጥቃቱ የተፈጸመው የሩሲያና ዩክሬን ጦርነት ለማብቃት አሜሪካ ባቀረበችው ምክረ ሀሳብ ላይ በሚያሚ ከተማ ድርድር ሊደረግ በታቀደበት ወቅት ነው። በአሜሪካ አመቻችነት በሚካሄደው ድርድር ለመሳተፍ የሩሲያ ልዑክ ኪሪል ዲሚትሪቭ ወደ ሚያሚ እንደሚያቀኑ አረጋግጠዋል። የዩክሬንና የአውሮፓ ዲፕሎማቶች ቀድመው በከተማዋ ተገኝተዋል። ድርድሩን በ አሜሪካ ወገን የሚመሩት የትራምፕ ልዩ ልዑክ ስቲቭ ዊትኮፍ እና አማቻቸው ጃሬድ ኩሽነር ናቸው። የትራምፕ ልዑካን አሜሪካ ለዩክሬን የደህንነት ዋስትና ልትሰጥ እንደምትችል ሀሳብ አቅርበዋል። ይሁንና ዩክሬን የተወሰኑ ግዛቶቿን ለሩሲያ አሳልፋ መስጠት ይኖርባታል። ይህ ግን በበርካታ ዩክሬናውያን ዘንድ ተቀባይነት ያለው ሀሳብ እንዳልሆነ የፈረንሳይ ዜና አገልግሎት ዘግቧል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ግን ዩክሬን ካልተስማማች ልትገደድ እንደማትችል ትላንት አርባ አስታውቀዋል። ዩክሬን እና ሩሲያ በስድስት ወራት ውስጥ ፊት ለፊት ተገናኝተው እንዲደራደሩ አሜሪካ ምክር ሐሳብ እንዳቀረበች ፕሬዚደንት ቮሎዶሚር ዜሌንስኪ ገልጸዋል። በመጨረሻም ስፖርት። በየሁለት ዓመቱ ሲካሄድ የቆየው የአፍሪካ ዋንጫ የእግር ኳስ ጨዋታ ከጎርጎሮ ሳቢው 2028 በኋላ በየአራት ዓመቱ እንደሚሆን የአፍሪካ እግር ኳስ ኮንፌዴሬሽን ፕሬዚደንት ፓትሪስ ሞትሴፔ አስታወቁ። አህጉራዊው ውድድር ከሁለት የዋንጫ ጨዋታዎች በስተቀር ከጎርጎሮሳዊው 1968 ጀምሮ በየአራት ዓመቱ ሲካሄድ ቆይቷል። በጎርጎሮሳዊው 2012 እና በ2013 የተካሄዱት ውድድሮች በአንጻሩ በዓመት ልዩነት የተከናወኑ ነበሩ። በጎርጎሮሳዊው 2027 የሚካሄደውን የአፍሪካ ዋንጫ ዩጋንዳ፣ ኬንያ እና ታንዛኒያ በጋራ ያዘጋጃሉ። በ2028 የሚካሄደውን የአፍሪካ ዋንጫ አዘጋጅ ለመምረጥ ውድድር እንደሚጀመር ፓትሪስ ሞትሴፔ ገልጸዋል። ከዚያ በኋላ ውድድሩ የሚካሄደው በአራት ዓመት አንድ ጊዜ ይሆናል። በአህጉራዊው የእግር ኳስ ውድድር ላይ መሠረታዊ ለውጥ የተደረገው ከሚጨናነቁ ዓለም አቀፍ መርሃ ግብሮች ጋር ለማጣጣም ነው። በለውጡ ምክንያት የሚፈጠረውን ክፍተት ለመሙላት ከጎርጎሮሳዊው 2029 ጀምሮ በየዓመቱ የሚካሄድ የአፍሪካ ሀገራት ሊግ ይጀምራል። ውድድሩ በመስከረም ጥቅምትና ህዳር ወራት የሚካሄድ ነው። አህጉራዊው ድርጅት ለአፍሪካ ዋንጫ አሸናፊ የሚሰጠውን ሽልማት ከ7 ሚሊዮን ዶላር ወደ 10 ሚሊዮን ዶላር ከፍ አድርጓል። ፕሬዝደንቱ ድንገተኛውን ውሳኔ ይፋ ያደረጉት የአፍሪካ እግር ኳስ ኮንፌዴሬሽን ስራ አስፈጻሚ በሞሮኮ ካካሄደው ስብሰባ በኋላ ነው። 35ኛው የአፍሪካ ዋንጫ ነገ በሞሮኮ ይጀምራል። በስድስት የተለያዩ ከተሞች በሚካሄደው ውድድር አዘጋጇ ሞሮኮና ኮሞሮስ የመክፈቻ ጨዋታውን ያደርጋሉ። ይህ ዶጀበለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ የሱዳን ጠቅላይ ሚኒስትር ካሚል ኢድሪስ ጦርነት በሚካሄድባቸው አካባቢዎች ሰብአዊ እርዳታ በሚቀርብበት ሁኔታ ላይ ከተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ እና ሌሎች ባለሥልጣናት ጋር ለመነጋገር ወደ ኒውዮርክ አቀኑ። የናይጄሪያ ፕሬዚደንት ቦላ ቲኑቡ የሀገራቸውን የፀጥታ ተቋማት በከፍተኛ ሁኔታ ለማጠናከር ቃል ገቡ። አንድ ኤርትራዊን ጨምሮ አራት ሰዎች ባለፈው አንድ ሳምንት በዩናይትድ ስቴትስ የፍልሰትና የጉምሩክ መስሪያ ቤት በእስር ላይ ሳሉ መሞታቸውን የሀገሪቱ መንግስት መረጃ ይፋ አደረገ። በየሁለት ዓመቱ ሲካሄድ የቆየው የአፍሪካ ዋንጫ የእግር ኳስ ጨዋታ ከጎርጎሮሳዊ 2028 በኋላ በየአራት ዓመቱ እንደሚሆን የአፍሪካ እግር ኳስ ኮንፌዴሬሽን ፕሬዚደንት ፓትሪስ ሞትሴፔ አስታወቁ። ዜናው በዚሁ አበቃ። ጤና ይስጥልኝ።